ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መጋቢት 3 208 ዓ ም ፕሮግራሙን ጀመረ። ግዛቱ ጠቅላይ ግዛቱ በማን ስር ነበር ወደሚለው ከተሄደ በዚህ አሁን በተፈጠረው ያከላለል ሂደት ብዙ ጥንቅጥ ነገሮች ውስጥ ነው የሚያስገባን። በአዲስ አበባ ዩኒቨርሲቲ የሕግ ፕሮፌሰር ዶክተር መሐሪ ረዳኢ ናቸው የሰማችኋቸው። ስለ ወልቃየት ጉዳይ ለቀረበላቸው ጥያቄ ከሰጡት መልስ የተቀነጨበን የሰማችሁት። በምሽቱ ዝግጅታችን በሰፊው ይመለሳሉ ከሌሎች ምሁራን ጋር። ለዚህ ምሽት የሙዚቃ ቃና አይኖረንም፣ ይቅርታ እንጠይቃለን። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳኒች ፍስሐዬ ነኝ። የቱርክ የአየር ኃይል በሰሜን ኢራቅ ባሉት የኩርድ አማጺያን ኢላማዎች ላይ የአየር ድብደባ አካሂዶ ቢያንስ 67 አማጺያን እንደተገደሉ ወታደራዊ ኃይል ትናንት አስታውቋል። የአየር ድብደባው ባለፈው ረቡዕ በተካሄደው የተካሄደው በኤፍ 16ና ኤፍ 14 ተዋጊ አይሮፕላኖች እንደሆኑ ኢላማ የተደረጉት ደግሞ የአማጽያኑ ሰፈሮች፣ የመሳሪያ መጋዘኖችና ሌሎች የኩርዲስታን ሰራተኞች ፓርቲ ይዞታዎች እንደሆኑ ታውቋል። በቱርክ መንግስትና በአማጽያኑ መካከል የተደረገው የሰላም ጥረት ባለፈው ሐምሌ ወር ከተሰናከለ ወዲህ የቱርክ የአየር ኃይል በሰራተኙ ፓርቲ አማጽያን ላይ የአየር ድብደባዎች ሲያካሄድ ቆይቷል። የኩርዲስታን ሰራተኞች ፓርቲ በቱርክና በምዕራባውያን አጋሮቿ በአሸባሪ ድርጅትነት ተፈርጇል። ድርጅቱ ለራስ አስተዳደር መብትና በሀገሪቱ የብዙሃንነት ቦታ ላላቸው ኩርዶች መብት እንደሚታገል ይገልጻል። የሶሪያ መንግስት የተኩስ ማቆም ስምምነቱን ጥሷል የሚል እምነት ቢኖርም የተባበሩት መንግስታት ድርጅት የሚያስተባብረው የሰላም ንግግር በታቀደው መሰረት በመጪው ሰኞ መካሄድ ይኖርበታል ብለዋል። የዩናይትድ ስቴትስ ከፍተኛው ዲፕሎማት የውጭ ጉዳይ ሚኒስትር ጆን ኬሪ በሶሪያ የሚካሄደው ግጭት ሊቀንስ ስለሚችልበት ሁኔታ ለመምከር የሩሲያና የአሜሪካ ተቆጣጣሪዎች ዛሬ በጀኔቫና በአማን እንደተገናኙ ገልጸዋል። በሶሪያ የሚካሄደው ግጭት በሰማንያና በዘጠና ከመቶ ቀንሷል ይህም ትልቅ ነገር ነው ሲሉ ኬሪ ዛሬ ሳውዲ አረቢያ ሆኖ ተናግረዋል። የሶሪያ የውጭ ጉዳይ ሚኒስትር ዋሊድ ሙአሊም በበኩላቸው የሶሪያ መንግስት የተኩስ ማቆምን ስምምነት ለማክበር ቁርጠኛ ነው፣ ይሁንና ለሰላም ንግግሩ የሚላኩት መልእክተኞች የተቃዋሚዎቹ መልእክተኞች እስኪመጡ የሚጠብቁት ለ24 ሰዓታት ብቻ ነው ብለዋል። ዲፕሎማቶቹ በሰላም ንግግር ወደ ጄኔቫ የሚያመሩት ነገ እሁድ እንደሆነ የውጭ ጉዳይ ሚኒስትሩ ጠቁመዋል። የ10 ዓመት ዕድሜ ፍልስጤማዊና የ6 ዓመት ዕድሜ እህቱ ዛሬ እስራኤል ሐማስ በሚቆጣጠረው ጋዛ ላይ በከፈተችው የሚሳኤል ቶክስ ተገድለዋል። እስራኤል በአራት የሐማስ ማሰልጠኛ ሰፈሮች ላይ ጥቃት ያካሄድኩት ትላንት ሌሊት አራት ሮኬቶች በደቡባዊ እስራኤል ክፍት ቦታዎች ላይ ማረፋቸውን ለመበቀል ነው ስትል መግለጫ ወጥታለች። ሁለቱ ልጆች የሞቱት በማሰልጠኛ ሰፈሮች አጠገብ የሚገኘው ቤታቸው በሚሳይሉ ፍንጣሪዎች ከተመታ በኋላ ነው። በሮኬቶቹ የተጎዳ ሰው እንደሌለ የእስራኤል ባለሥልጣኖች ተናግረዋል። የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ደሞዝ እንደተጨመረላቸው ሲገለጽ በሁሉም አቅጣጫ ያሉ የሀገሪቱ ዜጎች እንዳልተደሰቱ የተቃዋሚዎች ዲሞክራሲያዊ ውህደት ተወካይ የምክር ቤት አባል ጆርዳን ሊውስ ገልጸዋል። የዙማ ደሞዝ በዓመት 188000 ዶላር ይደርሳል ማለት ነው። ባለፈው ህዳር ወር ለመንግሥት ሠራተኞች የ5 ከመቶ ጭማሪ እንዲደረግ በተወሰነው መሠረት ነው ደሞዝ የተጨመረላቸው። ሌሎች የመንግሥት ሰራተኞችም ከአምና አንስቶ የአምስት ከመቶ ደሞዝ ጭማሪ ያገኛሉ። አንዳንድ ተቃዋሚዎችና የህዝባዊ ማህበራት ቡድኖች ግን ዙማ በሀገሪቱ ባለው ደካማ የኢኮኖሚ ሁኔታ ምክንያት የደሞዝ ጭማሪ አይገባቸውም ይላሉ። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፑብሊካዊ ተወዳዳሪ ዶናልድ ትራምፕ በቺካጎ ክፍለ ግዛት በሳቸው ላይ የተካሄደውን ጥቃት አሳፋሪና የተካሄደው ተቃውሞ አሳፋሪና የታቀደ ጥቃት በማለት አውግዘውታል። ዋናው ሪፑብሊካዊ ተወዳዳሪያቸው ግን የትራምፕ የምርጫ ዘመቻ ባህሪ እንዲህ አይነቱን ተቃውሞ ያስነሳል ሲሉ ዛሬ ነቅፈዋል። ትላንት ኢሊኖይ በተካሄደው ተቃውሞ በደጋፊዎች ላይ የማዋከብና የማንጓጠጥ ተግባር ተፈጽሟል። ድርጊቱም በሙያዊ ዘዴ የተቀነባበረ ነው ብለዋል። ትራምፕ ዛሬ በኦሃዮ ከተማ ባካሄዱት የምረጡኝ ዘመቻ ዲሞክራቱ ተወዳዳሪ በርኒ ሳንደርስ ደጋፊዎቻቸው ጸረ ትራምፕ ተግባራቸውን እንዲያቆሙ እንዲነግሯቸው ጥሪ ማድረጋቸውን ገልጸዋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ በ22 ሜትር ባንድ በ13865 13 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 3 2008 ዓመተ ምህረት ምሽት ፕሮግራም ነው። ቶ ዓመታት ወደኋላ አፍሪካውያን ወንድም እህቶቻችን ያለ ፍላጎታቸው እጅና እግራቸው ታስሮ እየተሰቃዩ ወደ ሌላው ዓለም በባርነት ይሸጡበት የነበረበትን ዘመን ነው የሚያሳየው። አቶ ያሬድ ኃይለማርያም የሰብአዊ መብቶች ጉባኤ የቀድሞ መርማሪ ናቸው። አሁን የሚገኙት ቤልጅየም ነው። አሁን እንደዛ ለምን ጠይቅኛለሽ? እኛ እናጣራለን። አሁን አጣርተን ይህን ያደረገ ሰው አለ ካለ ለምን አደረገ የሚለውን ነገር እናጣራለን። አቶ ፍስሐ ጋረደው የደቡብ ኢትዮጵያ ክልል ፖሊስ ኮሚሽነር ናቸው። ሁለቱም ለዚህ ምሽት በተቀናበረ ዝግጅት ላይ ይቀርባሉ። አሁን ለምሽቱ የመጀመሪያ ወደ ሆነው ለጥያቄዎ መልስ እንሸጋገር። በትናንት ዝግጅታችን የጀመርነውን ለጥያቄው መልስ ፕሮግራም እንቀጥላለን። አሁን በኢትዮጵያ ወቅታዊ ጉዳዮች ላይ ከአድማጮች ባሰባሰብናቸው ጥያቄዎች ላይ ምሁራን መልስ ሰጥተውበታል። ኢትዮጵያ የኢኮኖሚ እድገት እያስመዘገበች ነው እየተባለ እንዴት ረሃብ ይከሰታል ለሚል ጥያቄ በትናንት ምሽት ዝግጅታችን በአዲስ አበባ ዩኒቨርሲቲ የሕግ ፕሮፌሰር ዶክተር መሐሪ ረዳኢ መልስ ሲሰጡ ነበር። ፕሮግራማችን ያበቃው ዛሬ ከቆመበት ይቀጥላሉ። ሌሎቹ ተሳታፊዎች በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ ፕሮፌሰር ዶክተር ገብረ ይንቲሶ እንዲሁም በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን ብርሃኑ ናቸው። በምግብ እጥረቱ ጉዳይ ጀምረን ሰፊው ዝግጅት የሚመለከተው በወልቃይት የተነሳውን የማንነት ጥያቄ ይሆናል። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ናት። ዶክተር መሐሪ ረዳኢ ይቀጥላሉ። እና ዘጠና ምናምን ሚሊዮን ነው ያለነው አሁን ቁጥራችን በሀገር ደረጃ ወደ ዘጠና አራትም ዘጠና ስድስትም ይላሉ በቅርቡ የተካሄደው ቆጠራም ባይኖር። ስለዚህ አስር ሚሊዮን ተራበ ማለት ሰማንያ ምናምኑን መግበናል ማለት ነው የሚሆነው እና ምናልባት ከሰው ቁጥር ጭማሪያችን አንጻር ስናየው ድሮ በሰባ ሰባት አመተ ምህረት ሀምሳ ሚሊዮን እያለን ይራብ የነበረው ቁጥር የአሁኑ ረሽ ጋር ስንወስደው ምንም እንኳን ለመራባችን እንደ ምክንያት ባናነሳውም ይሄ ኒሜሪካል ኢንክሪዝ የቁጥር የሰው ቁጥር መጨመርም አብሮ መታየት አለበት። ተመግቦ ያለ ሕብረተሰብንም ማየት ይኖርብናል እና ይሄ እድገት እየተባለ ውሸት ነው እንጂ ምንም የተለወጠ ነገር ለሚሉት ወገኖች ሰማንያ ምናምን ሚሊዮን ሕዝብ እየመገብን ነው ማለት ነው አሁን ባለንበት ሁኔታ የሚለው ነገር ቢታይ ተገቢ ነው የሚመስለኝ። እሺ ዶክተር፣ እሺ አመሰግናለሁ ዶክተር መሀሪ ካሁን ቀደምም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን እንዲሁ ስምንት ሚሊዮን ይባል በነበረ ጊዜ ጠይቀን እሳቸውም ይሄንኑ አሀዝ እንድናሰላ ነው የነገሩን የህዝብ ቁጥር ማደጉንና ከአሁን ቀደም የነበረው ሁኔታ ጋር አነጻጽረው ነበር የገለጡልን። ዶክተር ገብሬ ይንትሶ እንግዲህ ኢትዮጵያ ውስጥ ያልተመጣጠነ እድገት አለ ይባላል። ሁለቱ እንግዶቼ እሱ ላይ አስተያየት አልሰጡኝ አልነኩትም፣ እና አንዳንድ አካባቢ ከፍተኛ የንብረት ማካበትና ብልጽግና እንደሚታይ በአንዳንድ ቦታዎች ደግሞ አንዳንድ ኢትዮጵያውያን ደግሞ እጅግ ኑሯቸው የተራቆተ እንደሆነ ተቺዎች ይናገራሉ። ከምግቡ ከረሃቡ ጋር አያይዘው ይሄንን ተመልክተዋል ወይ? እሺ አመሰግናለሁ ትዝታ። ምናልባት አሁን ወደ አነሳሽው ከመሄደ በፊት በቁጥሮች ዙሪያ ያለኝን መረጃ ባካፍል ደስ ይለኛል። አስር ነጥብ ሁለት ሚሊየን የሚባለው የአስቸኳይ ጊዜ እርዳታ የሚፈልጉ ናቸው። ኢሚዲየትሊ ድጋፍ የሚፈልጉ ወገኖች ናቸው። አስር ነጥብ ሁለት ሚሊዮን የሚባለው ቀደም ሲል ስምንት ሚሊዮን ነበረ። ከዛ እንደገና አሰር ሲደረግ ቁጥሩ ከፍ ብሎ ነው አስር ነጥብ ሁለት የደረሰው። ከዛ በተጨማሪ ሰባት ነጥብ ዘጠኝ ሚሊዮን በሴፍቲ ኔት የሚረዱ አሉ። በፊቱንም የምግብ እጥረት ያለበት አካባቢ ይኖሩ የነበሩ ድሀ ድሀ ሰዎችን ያካተተ ሴፍትኔት የሚባል ፕሮግራም አለ። እነዚህ ሰዎች ከዛ አሁንም አልወጡም እየተረዱ ናቸው። ነገር ግን የመንግስት ወጪም ሆነ ከውጭ የተገኘ እርዳታ ወደ እነሱ ዳይሬክት አይደረግም። በእነዚህ በአስር ነጥብ ሁለቱ ሚሊዮኑ ላይ ነው ትኩረት የተደረገው። ቀደም ያሉት ባልደረቦቼ እንደገለጹት እልኞ እንደሆነ በስፋት የታመነበት ነገር ነው። የውጭው ሚዲያም የምንሰማ ሰዎች እናውቃለን ኢትዮጵያ ውስጥ ብቻ አይደለም አፍሪካ ውስጥም ነው ያጋጥመው እና ከሀገሪቱ ልማት አንጻር እንዴት እንዲህ አይነት ችግር ተከሰተ የሚለውን ምናልባት መንካት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ድርቅ ለመጀመሪያ ጊዜ አይደለም የተከሰተው። በርካታ ጊዜ በአስራ ዘጠኝ ሰባቹ በአስራ ዘጠኝ መቶ ሰማኒያዎቹም የተከሰተበት አጋጣሚ ነበረ። የዛን ጊዜ ድርቅ ሲከሰት በርካታ ሰዎች ህይወታቸውን ያጡ ነበረ። በአሁኑ ድርቅ ግን የሰው ህይወት የጠፋበት አጋጣሚ የለም። ወረርሽኝ የተስፋፋበት አጋጣሚ የለም። በተቻለ መጠን ለመቆጣጠር ተችሏል። ይህም የሆነበት ምክንያት በተወሰነ ደረጃም ቢሆን አገር ውስጥ ክምችት ስለነበረ፣ ያን ክምችት መንግስት በአስቸኳይ ወደ ህብረተሰቡ ለማድረስ ለመቻሉ ነው። ከዚህ በተጨማሪም ከውጪም በገፍ እህል ተገዝቶ ገፍቷል። እንዲያውም የውጭ ሀገር እርዳታ አሁን ነው እየደረሰ ያለው። በሀገር ውስጥ አቅም እነዚህ ሰዎች እየተረዱ ነው። ከውጭ እርዳታ እየደረሰ ያለው ምናልባት ዜና የምንከታተል ሰዎች እንደሰማ ነው። መንግስት ከሁለት ሺ ስምንት አመተ ምህረት ባጀቱ አስራ አራት ቢሊዮን ነው የመደበው በዚህ ጉዳይ ላይ ድርቅ ጉዳይ። ከዚህ ውስጥ አሁን ዛሬ ጠዋትም ጠቅላይ ሚኒስትሩ ሲገልጹ ነበረ በቴሌቪዥን ሰምቻለው፣ ስምንት ቢሊዮን ነው ያክል ስራ ላይ ብሏል። የቀረው ስድስት ቢሊዮን አሁን ሰራ ላይ ይውላል ተብሎ ይታሰባል እና አቅም ለመፍጠር የተሞከረ ይመስለኛል። ይህም በመሆኑ ነው ቶሎ ተደራሽ እንዲሆን የተቻለው። ይህም በመሆኑ ነው የሰውን ህይወት ከመጥፋት ለመታደግ የተቻለው መጨረሻ ላይ ያነሳሽውን ያልተመጣጠነ እድገት ይታያል የሚባለው በግልጽ የምናየው ነገር ስለሆነ የሚካሄድ ነገር አይሆንም። አካባቢያችን ክልሎች አንዳንዶቹ በጣም ከፍተኛ እድገት ላይ ያሉ ናቸው። የመሰረተ ልማት ዝርጋታው ገና ያልተዳረሰበት ቦታ አለ። ኢትዮጵያ ውስጥ በአሁኑ ሰዓት ልማት እየተከናወነ እየተካሄደ ያለው መንግስትና በግሉም ክፍ ክፍለ ኢኮኖሚ ነው። አይ ቲንክ መንግስት ግን በተቻለ መጠን ለምሳሌ መንገድን ብንመለከት የክልሉን ደር መረጃ አሁን የለኝም እንጂ በየክልሉ እንቅስቃሴ ይደረጋል። በእርግጥ ራቅ ያልን ስንሄድ ልማት ያልደረሰባቸው መሀል ሀገር እንደምናየው እንቅስቃሴዎች የማይታዩበት ሁኔታ አለ። በሂደት ወደ እነዚህም ይደረሳል፣ የሚል ተስፋ ነው ህብረተሰቡ ሰንቆ እየተጓዘ ያለው። ስለ ወልቃይት ወደ ተላከልን ጥያቄ ሊሄድ ነጋ ጊዜ ይባላሉ። በኢሜይል ነው ጥያቄ ያደረሱን። የወልቃይት ህዝብ ለፌዴሬሽን ምክር ቤት የማንነት ጥያቄውን በኮሚቴዎች አማካኝነት አቅርቧል። ገና መልስ አላገኝም። ሆኖም የትግራይ መንግስት ከአምስት አመታት በፊት ይዟቸው በመጣ የትግራይ ተወላጆችና ከ10 ዓመት በፊት በሰፈራ ፕሮግራም ብሎ በወልቃይ ጠገዴ መሬት ላይ ያሰፈራቸውን የትግራይ ተወላጆች ይዞ በተለያዩ የወልቃይ ጠገዴ ከተሞች ሰልፍ ሲያደርግ ሰንብቷል። ፋና ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰልፉን እያሳዩ የወልቃይ ጠገዴ ማንነት ጠያቂ ኮሚቴዎችን ወንጀለኛና ጸረ ሰላም እንደሆኑ ሲገልጹ ነበረ። ይባስ ብሎም ወደ ሕግ ይቅረቡ ሲሉ ነበር። ስለዚህ የእኔ ጥያቄዎች ሚዲያው አንዱን ወገን ደግፎ አንዱን ወገን ሲወነጅል ግጭት እየጋበዘ አይደለም ወይ? ሁለት በፌዴሬሽን ምክር ቤት የተያዘ የማንነት ጥያቄ ጉዳይ እልባት ሳያገኝ በሀገሪቱ ሚዲያ ጥያቄው ልክ አይደለም ተብሎ ይገለጻል ወይ? ሶስተኛ በህጋዊና በሰላማዊ መንገድ ለፌዴሬሽን ምክር ቤት የቀረበ የማንነት ጥያቄ ጸረ ሰላም ከተባለ በኃይልና በግጭት የሚመጣስ ምን ሊባል ነው? ይላሉ አመሰግናለሁ፣ ብለዋል። በርካታ የወልቃይት ነክ ጥያቄዎች ደርሰውናል። ላሰማችሁ በድምፅ የመጣልንን ጠናስልኝ ቪዎች እንደምናላችሁ ጥያቄ ለመጠየቅ ፈልጌ ነው በተለይ በጎንደር እና በትግራይ አካባቢ የተነሳው የማንነትን ጥያቄ በተመለከተ የአካባቢው ባለስልጣኖች እና ክልሎቹ በተለይ የክልል ባለስልጣናቶች የባህዴን አመራሮች እና በትግራይ በኩል ደግሞ የህወሀት አመራሮች ይሄንን ጉዳይ ምን ይላሉ? በተለይ ደግሞ እዚህ አካባቢ ብቻ ሳይሆን በሰሜን ወሎ አካባቢም ተመሳሳይ የቦታ ጥያቄዎች ይነሳሉ እነዚህስ በተመለከተ ምን አይነት ጥያቄዎችን ተጠይቀው የአካባቢው ባለስልጣኖች የመልሱት መልስ አለ ወይ ይሄንን እንድጠይቁ ልኝ ነው አመሰግናለሁ ደጅ ጥኑ ነኝ እሺ ከአቶ ደጅ ጥኑ ቀጥሎ እንዲሁ አንማው ያየ ከባህር ዳር ተመሳሳይ ጥያቄ አላቸው ለመሆኑ የአማራው ክልል ከፍተኛ ባለስልጣናት ስለ ወልቃይት ህዝብ ጥያቄ ያውቃሉ ወይ? ካወቁስ ምን ይሆን የሚሉት። እሺ በዚህ ላይ መልስ ይስጡን፣ እስቲ ቀደም ብሎ ስለ ወልቃይት ያላችሁንም መንደርደሪያ ይግለጹልን። ወደ ዶክተር ካሳሁን ልመለስ። በአጋጣሚ የስራ ጉዳይ የተነሳ ያን አካባቢ በጣም በትንሹ አይቼዋለሁ ማለት እችላለሁ። እንደው አፍን ሞልቶ ድምዳሜ ዘግብ አይቻልም። ይሄ አካባቢ የገሌ ነው የገሌ አይደለም ለማስባል የሚያስችል መረጃ የለኝም ግን በአጭር ጊዜ የተሞክረው የያየሁት ነገር ቢኖር አሁን የይገባኛል ጥያቄ አነሱ የሚባሉ ሁለቱም ወገኖች ተመሰቃቅለው በአካባቢው ብዛት እንደሚገኙ አውቃለሁ። በሀገራችን ታሪክ፣ በዓለምም ታሪክ በቦታዎች ላይ የህዝቦች አሰፋፈር በተለያዩ ነገሮች መነሻነት የነበረውን መልክ ይዞ የማይቀጥልባቸው ብዙ አጋጣሚዎች መጥቀስ ይቻላል። ከተነሱት ጥያቄዎች አንጻር በሜዲያ ይሄ የወልቃይት ይገባኛል ጥያቄ በተለይ ከቅርብ ጊዜ ወዲህ እየጎላ መምጣቱን እንሰማለን። ሜዲያው አንዱን ደግፎ አንዱን ይሆነ እጅ ይላል የተባለው እኔ በግሌ ስመለከተው ትክክለኛ አይመስለኝም። ምክንያቱም ሰላማዊ መንገድ በህገ መንግስቱ ስልጣን ለተሰጠው አካል ጥያቄዎች በቀረቡበት ሁኔታ ላይ ይህንን ውሳኔ በጥሞና መጠበቅ ያስፈልጋል። ለፌዴሬሽን ምክር ቤት በሰላማዊ መንገድ በህግ አግባብ የቀረበ ጥያቄ ጸረ ሰላም ይባላል፣ ጥያቄዎቹ ወንጀለኞች ናቸው በህግ ይጠየቁ ይባላል የሚለው አባባል እኔም ሰምቻለሁ። በተወሰነ ደረጃም ቢሆን ሀገር ውስጥ ባሉ አንዳንድ ሚዲያዎች ላይ ለማየት ኪያል ጸረ ሰላም እንቅስቃሴ ሞ በወንጀል አራማጅ ቡድኖች ወይም ግለሰቦች የሚካሄድ ነገር በህጋዊ መንገድ ለሚመለከተው አካል የሚቀርብ አይመስለኝ። ስለዚህ ይሄ ከኋን የተለመደ ነው። በተለይ አንዳንድ የሚዲያ ተቋማት የመንግስትንም ጨምሮ ሚዛን የጠበቀት ትክክለኛ ፍትሐዊነትን፣ ትክክለኛ አስተያየትን የተመለከተ ነገር የማቅረብ ችግር ይታይባቸዋል። እውነቱን ለማናገር የአካባቢው አማሮች አመራሮች ምን ይላሉ የሚለውም በውል የሰማሁት ነገር የለም። ለመሆኑ የአማራው ክልል ተወካዮች ይህንን ያውቃሉ ወይ ለሚባለው እንኳን እነሱ እንግዲህ የሆነ ማውቅ ያለው ከተወሰነ ደረጃም ቢሆን ሰምቻለሁ። ነገር ግን የሀገራችን የተለያዩ አካባቢዎችን ታሪክ በምንመረምርበት ጊዜ በሕዝብ ፍልሰት፣ በግጭቶች፣ በተፈጥሮ አደጋዎች እና በመሳሰሉት ነገሮች መነሻነት የአንድ ህብረተሰብ ክፍል ወደ ሌላው የህብረተሰብ ክፍል ወደ ሌላው ክፍል እየተሰደደ ለስራም፣ ለኑሮ ለተመቻቸ ኑሮ ፍለጋም እየሄደ የሚኖርበት ሁኔታ አለ። ይሄ ነገር አወዛጋቢነት ደረጃ ላይ ደርሶ እዚህ ደረጃ ላይ ከደረሰ ደግሞ ባለው የህግ አግባብ ሁኔታዎችን በጥሞና መከታተል ያስፈልጋል። ችግሩ የሚመነጨው በእኔ እይታ ከቅርብ ጊዜያት ወዲህ አንዳንድ አዝማሚያዎች፣ አስተሳሰቦች የበላይነትን ያገኙበት ከ የጋራ ዜግነት ከጋራ የሀገር ባለቤትነት አንጻር ይልቅ ከባቢያዊ ማንነቶች፣ ዝንባሌዎች የበላይነትን እያገኙ ይሄዱበት ሁኔታ ያለ። ይሄ በእውነቱ በጣም በጥብቅ ሊመረመር የሚገባው ነገር ነው እና ለምሳሌ በህገ መንግስት ውስጥ ማንም ኢትዮጵያዊ ዜጋ በየትኛውም የሀገሪቱ ክልል ተዘዋውረው መኖር፣ መስራት፣ መጠቀም ይችላል የሚል አለ። አንዳንድ ሁኔታዎች እናንተ ከዚህ ስላሉ ናቸው ከዚህ አካባቢ ልቀቁ የሚሉ ዝንባሌዎች እና አዝማሚያዎች በተለያዩ እርከኖች ላይ በሚገኙ የመንግስት አስፈጻሚዎችም ሆነ በአንዳንድ አካባቢው ግለሰቦች አማካኝነት ሲካሄዱ እናያለን እና ይሄ ነገር የተሳሳተ ግንዛቤ፣ የተሳሳተ ትርጉም ተሰጥቶት በዚህ በተጀመረው አካኋን ከቀጠለ በእውነቱ ለህዝብ የጋራ ማንነት፣ የጋራ ባለቤትነት አስጊ ሁኔታዎችን እየፈጠረ ይሄዳል። ማንነትን የራስ አስተዳደርን ማክበር ማስከበር በመሰረቱ ምንም ችግር ያለበት አይመስለኝም። ነገር ግን በህግ የተደገፉ እንዲህ አይነት ነገሮች ሳሳተ ትርጉም ከተሰጣቸው ከመሰባሰብና የጋራ ኗሪን ከመመስረት ይልቅ የመለያየትና የመበታተንን ሁኔታ የሚጋብዙ ከሆነ እነዚህም ባለው አሰራር አሰራሩም ከሌለ ደግሞ አሰራሮችን ህጋዊ አግባቦች በመፍጠር ማስተካከልና ማስተናገድ ምንም ምንም አማራጭ የሌለው ነገር ነው። እሺ፣ ዶክተር ካሳሁን ብርሃኑ በጣም አመሰግናለሁ። አንድ፣ ሁለት፣ ሶስት ነጥቦችን ላንሳና ስለ ወልቃይት ወደ ዶክተር መሀሪ ልሂድ። እርግጥ ነው አሁን ዶክተር ካሳውን ያነሱት አብሮነት እንዲሁም የማንነት ጥያቄ በብዙ አካባቢዎች ይነሳል። በወልቃይት ግን አንድ፣ ሁለት፣ ሶስት ነጥቦች አሉ። አንደኛው ነጥብ የወልቃይት ተወላጆች ክልሉ የጎንደር ነበር፣ የአማራ ክልል ነው ነው የሚሉት ይሄንን ባለፈው ሳምንት ቃለ መጠየቅ አድርገንላቸው የድሮው ገዢ ልዑል ራስ መንገሻ ስዩምም ድንበሩ የት ጋር እንደሆነ ተናግረዋል። አንድ ነጥብ እሱ ነው። ሁለተኛ የወልቃይት ሕዝብ ከትግራይ ሕዝብ ጋራ በወንድማማችነት በጉርብትና፣ በኢትዮጵያዊነት የሁለቱን ቋንቋ እየተናገሩ አብሮ እንደኖሩ አሁንም መቀጠል እንደሚፈልጉ ይናገራሉ። የሚጠይቁት ጥያቄ ምንድን ነው? የባህል ተጽዕኖ ተደረገብን፣ ልጆቻችንን በአማርኛ ማስተማር አልቻልንም፣ የእኛን ማንነት ልናስተላልፍ አልቻልም ለልጆቻችን የሚል ጥያቄ ነው የሚያነሱት። እንደ የሚያነሱትን ጥያቄ ተከታታይ እኛም ስለዘገብንበት ለማብራራት ነው። በዚህ ላይ ዶክተር መሀሪ ረዳይ የሚሰጡን አስተያየት ካለ አመሰግናለሁ። ይሄ የወልቃይት ጸገዴ ጉዳይ ሰሞኑን በዚህ ኢትዮጵያ ባሉት ሚዲያዎችም እየሰማ ነው ያለ ነው። አንዳንዱ በሰልፍ መልክ የሚገለጽ ሌላው በመግለጫ መልክ የሚገለጽ ነገር እንዳለ ይታያል። ጉዳዩ የት ላይ ነው ያለው የሚለው ነገር ላይም ግልጽነት የለም። አሁን ያል የብአዴን ማዕከላዊ ኮሚቴ ስብሰባ ነበር። ከስብሰባው በኋላ ርዕሰ መስተዳድሩም የብአዴን ጽህፈት ቤት ኃላፊም ሲናገሩ ነበር እና ከዛ እንደሰማሁት እነሱ እያሉ ያሉት በሁለቱም ወገን አስራ አምስት አስራ አምስት ሽማግሌዎች ተመድበው ጉዳዩን እያዩት ነው። በአማራ በኩል ባለው የጸገዴ በኩል አካላይ እና በትግራይ በኩል ባለው አስራ አምስት አስራ አምስት የአካባቢው ሽማግሌዎች ሆነው እያዩ ነው። እነዚህ ሽማግሌዎች ተጨማሪ ማስረጃም ከፈለጉ ጠርተው ማስመስከር ስልጣን ተሰጥቷቸዋል። ማጣራታቸውን ከጨረሱ በኋላ ወደ ሁለቱም ክልል መስተዳደር ኃላፊዎች ወደ ርዕሰ መስተዳድሮቹ ወደ ትግራይና ወደ አማራ ያስተላልፋሉ። ከዛ በኋላ ሁለቱ ክልሎች ውይይት ያካሂዱበታል የሚል መረጃ ነው የሰጡትና ፌዴሬሽን ምክር ቤት መጥቷል የሚለው መረጃ ምን ያህል ትክክል እንደሆነ ለማወቅ አልቻልኩም። ምክንያቱም በሕጉ መሰረት አንድ ሕግ አለን በነገራችን ላይ እንደዚህ የድንበር በክልሎች መካከል አለመግባባት ሲኖር የሚፈታበት ስርዓት የሚደነግግ አስራ ዘጠኝ ዘጠና ሶስት ላይ የወጣ አዋጅ አለን የፌዴሬሽን ምክር ቤትን ስልጣን በዚህ ረገድ ያለውን ለማየት እና ይሄ አዋጅ ምንድን ነው የሚለው፣ አዋጅ ቁጥር ሁለት መቶ ሀምሳ አንድ አስራ ዘጠኝ ዘጠና ሶስት ነው የሚባለው። የኢትዮጵያ ነጋሪት ጋዜጣ ባለበት ዝርዝር ማለት ነው። በዚህ ቁጥር መጀመሪያ ጉዳዩ የሚመለከታቸው ክልሎች ይወያዩበታል፣ ነው የሚለው። እንደዚህ አይነት የድንበር ጉዳይ ከተነሳ ጉዳዩ የሚመለከታቸው ክልሎች ይነጋገሩበታል። አንደኛው ጥሪ ሲያቀርብ፣ ሌላኛው በቅን ልቦና በአጭር ጊዜ ለድርድር ይቀርባል። ቢበዛ በአርባ አምስት ቀን ውስጥ ለድርድር ይቀርባል ይላል። በዚሁ ለመፍታት ካልቻሉ ወይ ደግሞ አንደኛው ወገን ለድርድሩ በጠቅላላ ዝግጁ ካልሆነ ጉዳዩ ወደ ፌዴሬሽን ምክር ቤት ይላካል። ፌዴሬሽን ምክር ቤት ደግሞ ጉዳዩን አጥንቶ ጉዳዩ ክሊር ኬዝ ነው ካለ የሕዝብ አሰፋፈር ነው የሚያየው ነው የሚለው ድሮ የማን መሬት ነበር፣ ድሮ ወደ የትኛው ጠቅላይ ግዛት ነበር አይደለም። የአሁኑ ሕገ መንግስትና እሱን ተከትለው የወጡ ሕጎች የሚደነግጉት የሕዝብ አሰፋፈር ነው። መሰረታዊ መለኪያው ሕዝቡ መቼ ሰፈረ፣ ከሀያ አምስት ዓመት በፊት የሰፈረ ነው ከአስር አመት በፊት የመጣ ነው የሚለው ነገር። እንዲያውም አዋጁ ላይ ወደ ህዝበ ውሳኔ የሚካሄድ ከሆነ በቀበሌ ደረጃ ህዝበ ውሳኔ እንደሚካሄድ ነው። እንደዚህ አይነት ፌዴሬሽን ምክር ቤት አሰፋፈር መሰረት አድርጎ መወሰን የማይችል ከሆነ ወደ ህዝበ ውሳኔ ነው የሚሄደው። ህዝበ ውሳኔ በቀበሌ ደረጃ ነው የሚካሄደው። በዛ ህዝበ ውሳኔ ድምፅ መስጠት የሚችለው እዛው ቦታ አምስት አመት እና ከዛ በላይ የኖረ እንደሚሆን ነው የሚደነግገው። በነገራችን ላይ ይሄ አዋጅ ቅድም ሲል ኦሮሚያ ክልል እና ሶማሌ ክልል እንደዚሁ የሚያወዛግቧቸው ቦታዎች ነበሩ። ወደ ባቢሌ አካባቢ የተወሰኑ ቦታዎች በዚህ መንገድ ነው የተፈታው እንጂ ውዝግቡ ቀደም ብሎ እንደዚህ ነበር፣ ወደዚህ ግዛት ነበር አይደለም። ከአምስት ዓመት ጀምሮ ያለው አሰፋፈር ምን ይመስላል የሚለው ቁልፍ ጉዳይ ነው የሚያዘው። ግዛቱ ጠቅላይ ግዛቱ በማን ስር ነበር ወደሚለው ከተሄደ በዚህ አሁን በተፈጠረው ያከላለል ሂደት ብዙ ጥንቅጥ ነገሮች ውስጥ ነው የሚያስገባን። ከትግራይም ውስጥ ቀደም ሲል የትግራይ የነበሩ ወደ አፋር ይሄዳሉ ወደ አማራ ይሄዷሉ። እንደዛ አይነት የሽንሸና መንገድ አይደለም፣ አሁን ያለው ህግ እየተከተለ ያለው እና በዛ መንገድ እስኪፈታ ግን ሚዲያም ሆነ የፖለቲካ ድርጅቶች ውሳኔው ላይ በአንዱ ወይ በሌላ መልኩ ተጽዕኖ እንዳያሳድር መጠንቀቅ እና መታገስ አለባቸው የሚለው ነገር ግን የሚያስማማን ነገር ነው የሚሆነው። እሺ አመሰግናለሁ ዶክተር ማሪ ግን እንግዲህ መረጃ አለን የሚሉ ሰዎች አሉ ስለ ቦታውም ስለ አሰፋፈሩም ለምሳሌ ግዛው አበበ የተባሉ ኢሜይል የላኩልን በጣም ብዙ ሀተታ ነው የጻፉት ግን ሀቁ ብለው ያሉትን ልጥቀስና ሀቁ ስለ ወልቃይት ህወሀት የካቲት 1967 ዓ ም ተመስርቶ በአመቱ በ1968 ዓመተ ምህረት ባወጣው የድርጅቱ መሪ ፕሮግራም ወይም ማኒፌስቶ መሬቱ የትግራይ ነው ተብሎ መቀመጡና ህወሓት ስልጣን ሲይዝ ይህን ተግባራዊ ማድረጉ ነው ነው የሚሉት። በአጠቃላይ ይሄ ቋንቋ ላይ የተመሰረተ አከላለል ላይ ጥያቄ የሚያቀርቡ ያቅርቡ አሉ። በዚህ ላይ ታክሎ ሌላው ፌዴሬሽኑን መጎብኘት ስለተባለው በህዝብ የተወከሉ የኮሚቴ አባላት እርሱ አሁን ባሉት ዶክተር ማሀሪ በገለጹት መሰረት መጀመሪያ እንዳውም ወደ ትግራይ ክልል ነው የሄዱት እና የፌዴሬሽኑን አፈ ጉባኤ ነው ያነጋገሩት። ከዛ ተመልሰው ነው ወደ አዲስ አበባ ፌዴሬሽን ለማነጋገር የሄዱት። ከአሁን ቀደም ፕሮግራም ስለሰራንበት እንደው የምናቀውን ሀቅ ለማስቀመጥ ነው የተነገረንን ሀቅ ለማስቀመጥ ነው። ወል እንግዲህ እኔ ህጉን እንደማየው ይሄ ስዕል ነው የሚሰጠኝ ይሄ በቋንቋ የተመሰረተ አከላለል የሚለው እንግዲህ እሱን የሚቀበሉ እና የማይቀበሉ ወገኖች እንዳሉ የታወቀ ነው። ግን ማንነት ብዙ ጊዜ የሚገለጸው በቋንቋ፣ በባህል፣ በሳይኮሎጂካል ሜክአፕ በጋራ ስለ ልቦና በመያዝ የሚገለጽ ስለሆነ ለቋንቋ ቀላል ግምት መሰጠት የለበትም። አንዳንድ እንዲያውም ሰዎች ጎሳ፣ ዘር ይሉታል። ይህ አከላለል ግን ከዘር እና ከጎሳ ሰፋ ያለ ነው የሚመስለኝ። በሚሊዮን የሚቆጠር አንድ ዘር ሊኖር አይችልም። ሀያ ሰባት ሚሊዮን ያለው ህዝብ አሁን ጎሳ ነው ወይ ዘር ነው ሊባል አይችልም። የሚያስተሳስረው ከዘር በላይ ከጎሳ በላይ ነው። አምስትም ስድስትም ሚሊዮን ህዝብ ያለው ክልልም እንደዚሁ የሚያስተሳስረው ባህል ቋንቋ ይሄነኝ ብሎ የማመን ጉዳይ ነው እንጂ ጎሳና ዘር አይደለም። እና የቃላት አጠቃቀም አልፎ አልፎ አለቦታቸው ሲመጡ ይታያል። በዚህ ረገድ ግን ውሳኔ የሚሰጡ አካላት በሕግ ስልጣን የተሰጣቸው ውሳኔ የሚሰጡ አካላት በአንድ ወይ በሌላ መልኩ ይህን ጉዳይ እልባት እስኪሰጡት ድረስ ነገሩን ማደፍረስ ተገቢ አይሆንም። በሁሉም አቅጣጫ የሚለው እኔ ላሰምርበት እፈልጋለሁ። እሺ አመሰግናለሁ። ዶክተር ገብሬ ኢንቲሶ እዚህ ላይ ማከል የሚፈልጉት ነጥብ ካለ ለምናልባት ትርጉም ስንሰጥ የዚህ በአከላለል ደረጃ ህገ መንግስቱ ላይ ይመስለኛል አንቀጽ ሰላሳ ዘጠኝ ንዑስ አንቀጽ አምስት ላይ ብሄር፣ ብሄረሰብ እና ህዝብ ምን ማለት ነው የሚለውን አምስት መስፈርቶች አስቀምጦ ነው የሚተነትነው። ቋንቋ ብቻ አይደለም፣ ቋንቋ አንዱ ነው የጋራ ባህል ወይም ልምድ ይላል። የጋራ ወይም የተዛመደ ህልውና፣ ስነ ልቦናዊ አንድነት፣ እንዲያውም የተያዘ መልክዓ ምድራዊ አቀማመጥ፣ እነዚህን አምስቱን ነው የሚያነሳው እና አንድ ህዝብ ማንነቴ ይጠበቅልኝ ብሎ ጥያቄ ሲያነሳ እነዚህን አምስቱን መሰረት አድርጎ ነው መነሳት ያለበት። እንግዲህ ብዙ ጊዜ እናየው እንደ ድክመት ልነሳ የሚችለው ጥያቄዎች ተነስተው ምላሽ ቶሎ ስለማይሰጣቸው ይቆይና ሰው ውስጥና ስሜት ውስጥ ገብቶ ሌላ እርምጃ መውሰድ ሲጀምር ነው ወደ ጉዳዩ ትኩረት የሚያገኘውና፣ ወደፊት እንደነዚህ አይነት ነገሮች መስተካከል ይኖርባቸዋል። ጥያቄዎች ትንሽም ይሁን ትልቅ ከተነሱ ምላሽ ቶሎ ሊሰጣቸው ይገባል የሚለው ለማስመር ብቻ ነው። አድማጮች፣ የዚህ ዝግጅት ክፍል ሶስት በመጪው ሳምንት ይቀርባል። በኦሮሚያ በተነሳው ተቃውሞና መንግሥት በሰጠው ምላሽ ላይ ከአድማጮች የተላኩልን ጥያቄዎች ይሆናሉ የሚስተናገዱት። በዛሬ የሙዚቃ ቃና አይኖረንም። ክቡራትና ክቡራን አድማጮቻችን የማስተናግዳችው ሰሎሞን አባተነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። ካለፈው እሁድ ጀምሮ በደቡብ ክልል በኦሞ ዞን የሚገኙ አራት ኢትዮጵያውያን እርስ በርስ እግር ለእግር አንገት ለአንገት በቃጫ ገመድ ታስረውና እንግልት ደርሶባቸው የሚያሳዩ ፎቶግራፎች በማኅበራዊ ሚዲያ ሲሰራጩ ሰንብቷል። ፎቶግራፎቹ በማኅበራዊ ሚዲያ ላይ ከወጡ በኋላ የታሳሪዎቹ ማንነት አጨቃጫቂ፣ ድርጊቱን በበርካቶች ዘንድ አሳዛኝ ሆኖ ሰንብቷል። ኮንሶ ወረዳ መሆኑ ቀርቶ ዞን እንዲሆን ጥያቄ በማቅረባቸው ምክንያት ባህላዊ አባታቸውን የኮንሶን ንጉሥ ጨምሮ ወደ ሁለት መቶ የሚጠጉ ሰዎች መታሰራቸው በደቡብ ክልል ላይ ሌላው በዚህ ሳምንት የቀረበ አቤቱታ ነበር። በእነዚህና በሌሎች ክልሉን በሚመለከቱ ጉዳዮች ላይ የደቡብ ክልል ፖሊስ ኮሚሽነር አቶ ፍስሐ ጋረደውን፣ እንዲሁም ብራስልስ ቤልጅየም የሚገኙትን የቀድሞ የሰብአዊ መብቶች ጉባኤ ሰመጉ መርማሪና የሕግ ባለሙያ አቶ ያሬድ ኃይለማርያምን ጽዮን ግርማ አነጋግራለች። አቶ ፍስሐ ጋርደው ሰሞኑን ሁሉ ስልክ ወደ እርስዎ ስሞክር ነበርና አንድ ፎቶ በማህበራዊ ሚዲያ ላይ ተመልክተን ነበረ። አራት በደቡብ ክልል የሚኖሩ ኢትዮጵያውያን እርስ በርስ በቃጫ ገመድ ታስረው ተደብድበው ደቡብ ፖሊስ የሚል መለያ በተለጠፈበት መኪና ላይ ተጭነው ተመልክተናል። እና ይህ ድርጊት እርስዎ በሚመሩት ክልል ውስጥ ነው የተፈጸመው? ኢንፎርሜሽኑን እኛም ሰምተን፣ እኔም ለተወሰኑ ጊዜያት በኦፊሴ ውስጥ አልነበርኩም መስክ ስራ ላይ ነበርኩና አሁንም ወደ ኦፊስ አልተመለስኩም። ይሄን ነግረውኝ ቼክ እየተደረገ ነው፣ ቲም ኦርጋናይዞ ነው። እኛ የተጣራ ነገር በሚገኝበት ጊዜ ኢንፎርም እናደርጋቸዋለን። ኦልሬዲ ቲም ተቋቁሞ እንዲያጣራ አድርገናል። ተጣርቶ ሲያልቅ ለገቨርመንትም ግልጽ የሆነ ነገር እኛ እነግራቸዋለን ብለናል፣ ለፌዴራል ገቨርመንት። ግን ይህን ድርጊት የፈጸሙትን ፖሊሶች በመልክ ታውቋቸዋላችሁ? እሱን አላወቅንም። ስላላወቅን ነው አሁን ገና እያጣራን ያለ ነው። ምንድን ነው ያለው ግጭት ለዚህ የሚያበቃው? ኖ ኖ፣ አሁን ግጭት ምንም የምናውቀው ግጭት የለም። በአካባቢ አንድ የምናውቀው ነገር ምንድን ነው? ኦሞ አካባቢ በጣም ከፍተኛ የስኳር ፕሮጀክት ፋብሪካ በኦሞ ወንዝ ማዶ ግራና ቀኝ እየተካሄደ ነው። እዚህ አካባቢ በርካታ የኦሞን ቫሊ ተከትሎ በሚሰራው ልማት ላይ በዛ ካ ያሉ አርብቶ አደሮች በሙሉ ፓርቲሲፔት ይደረጋሉ። የመጀመሪያ ስራ ወደ ኢሪጌሽን የመስኖ ሲስተም እነሱን የማስገባት ስለሆነ ሁሉም በዛ ዙሪያ ያሉ አርብቶ አደሮች በሰፈራ መንደር በምናምን በምናምን እየተሳተፉ ነው። የተወሰኑ ደግሞ እንደዚሁ በዚህ አካባቢ የሚደረገውን የልማት እንቅስቃሴ ላይ የሚሳተፈውን ሰው መንገድ ላይ የሚዘርፉ አንዳንድ ቦታ ላይ በኮንስትራክሽን ስራ ላይ ያለውን ሰው ነጥቀው የሚሄዱ ገለው የሚሄዱ የሆኑ ግሩፖች አሉ እዛ ከሚንቀሳቀሱ በተለያየ ጊዜ። ከዛ ውጭ ግን ከህብረተሰብ ጋር የሚፈጠር ግጭት በአካባቢው የለም። ፎቶዎቹ ግን ሲታዩ በዚህ ዘመን ይፈጠራሉ ተብሎ በማይገመት ሁኔታ ሁለት ሰዎች አንገት ለአንገት በገመድ ታስረው እግራቸው በገመድ ታስሮ እርስ በእርሳቸው ተጠላልፈው በየትኛውም አገር ቢሆን እንደዚህ አይነት ነገር መፈጸሙን በሚያሳዝን ሁኔታ የሚያሳይ ፎቶ ነው። ይሄ ፎቶ እርሷ አይተውታል? ይሄን ፎቶ አይቼዋለሁ። ምን ተሰማዎት ሲያዩት? አይቼዋለሁ ምን ተሰማዎት ሲያዩት? አሁን እንደዛ ለምን ጠይቅኛለሽ? እኛ እናጣራለን። አሁን አጣርተን ይሄን ያደረገ ሰው አለ ካለ ለምን አረገ የሚለውን ነገር እናጣራለን። የተጣራ ነገር ሳውቅ ብነግርሽ ይሻላል። አቶ ፍስሐ ወደ ኮንሶሉ ሰዶት፣ ኮንሶም በደቡብ ክልል ስር በመሆኑ የኮንሶ የባህል አባታችንን ጨምሮ በርካታ ሰዎች እየታሰሩብን ነው የሚል አቤቱታ የያዙ ተወካዮችን ትላንት አነጋግረን ነበር። በኮንሶ እየታሰሩ ነው ስለተባሉት ሰዎች ምን ይላሉ? አንደኛ አገራችንም ላይ በሌላውም አገር ላይ ሰው በወንጀል በሚጠረጠርበት ጊዜ በተጠረጠረበት የወንጀል ጉዳይ ላይ የግል ኃላፊነት አለበት። ሰዎች እየታሰሩብን ነው የሚሉት ሰዎች የተሳሳቱ ይመስለኛል። ምን አይነት ሰዎች የሚያስተዳድሯቸው ናቸው? የቀጠሯቸው ናቸው? ሰው በግሉ በሚጠረጠርበት ጊዜ በፖሊስ ከተጠረጠረ ይያዛል። እኔም እንደዛ የተዘገበውን ሰምቼ ነበረ እና ኮንሶ ኢትዮ ኬንያ ከደቡባዊ ድንበር ጀምሮ እስከ አዲስ አበባ የሚዘልቅ ሀይዌ ያለበት የሚያልፍበት ፍጹም ሰላማዊ በሆነ መንገድ የካራት ከተማን ጨምሮ በመላው የኮንሶ ገጠር ቀበሌያት ውስጥ ያለ አርሶ አደር የልማት ስራውን የሚሰራበት ፍጹም ሰላማዊ የሆነ እንቅስቃሴ የሚካሄድበት አካባቢ ነው። እና ከተማ ተወሯል፣ በሰራዊት ተወሯል፣ ትምህርት ቤት ተዘግቷል፣ ጠቅላላ ሰው ስራ እየሰራ አይደለም የሚለውን መግለጫ ሰምቼ በጣም ነው እኔን ሳፕራይዝ እያደረገኝ እና የታሰረው ሰው በወንጀል የተጠረጠረ ሰው ነው የባህል መሪ ስለሆነ አይደለም የታሰረው። የባህል መሪ በመሆኑ ምክንያት የሚታሰር ቢኖር እስካሁን ይታሰር ነበር። በህግ አግባብ በፍርድ ቤት የመያዣ ትእዛዝ ወጥቶ ነው የታሰረው በተጠረጠረበት ወንጀል ለፖሊስ ቃሉን ይሰጣል። ወደ ፍርድ ቤት ይቀርባል ማለት ነው። ያው ስለዚህ በግሉ ሰውዬው ስለተከሰሰ ነው እንጂ የሆነን አካል የሚወክል ሰው ስለሆነ አይደለም የተከሰሰው፣ ወይም የባህል መሪ ስለሆነ አይደለም የተከሰሰው የሚለው ነው እኔ ማውቀው። ከወረዳ ወደ ዞን ከፍ እንድንል ስለጠየቅን ህገ መንግስታዊ መብታችንን ተጠቅመን ፊርማ አሰባስበን ከሀምሳ አምስት ሺህ በላይ ፊርማ አሰባስበን ጥያቄውን ለመንግስት ስላቀረብን እሳቸውም ይህን ጥያቄ የሚያቀርብ ኮሚቴ አባል ስለሆኑና ጥያቄውን ይዘው ይንቀሳቀሱ ስለነበረ ኔ የታሰሩብን ሌሎችም ከዚህ ጋር ጥያቄ ያነሱ ሰዎች ታስረዋል። የመንግስት ሰራተኞችም ከስራ ተባረዋል የሚል ቅሬታም አለበት። ቃለ ምልልሱ አዳም ጠውት ከሆነ አዳምጭ ያለው ማለት ያው ቃለ ምልልሱ ያው ጉዳዩ ይገልጽ የነበረው ሰው ሀሳብና ፍላጎት ስለሆነ ቃለ ምልልሱ ላይ የሰማሁት የመንግስት ሰራተኛ በመንግስት ተቋም ውስጥ በሚቀጠርበት ጊዜ ለህብረተሰቡ አገልግሎት ለመስጠት የራሱን ግዴታ የራሱን መብቶች ውል ገብቶ ነው የሚቀጠረው። ከመንግስት መስሪያ ቤት ውስጥ የመንግስትን ስራ ጥሎ ወይም ትቶ ከጠፋ አንድ የመንግስት ሰራተኛ ከሚተዳደረው ደንብ አንጻር ተከታታይ የሆኑ ማስጠንቀቂያዎች በጽሁፍ በምን በምን ደርሶ ስራ ገበታው ላይ አልገኝም ካለ ህጉ በሚለው መንገድ ነው። አሁን የዘውን ጥያቄና ይህን የሚያገናኘው ነገር የለም። ከዚህ ውጭ ግን በርካታ ሰዎች እየታሰሩ ነው፣ በዞን ጥያቄ ምክንያት የሚባለው ዞን ጥያቄ በመጠየቅ ምክንያት አንድም ሰው ኖት በርካታ አንድም ሰው የታሰረ የለም። ይሄ ባህል መሪው የተባለውን ጨምሮ እነዚህ ሰዎች ግን ኮንሶ ወረዳ መሆኑ ቀርቶ ወደ ዞን ከፍ ይበል ብለው ጠይቀዋል። ዞን ጥያቄ ለመንግስት ነው የቀረበው። ስትራክቸር ነው መዋቅር፣ ለህብረተሰቡ አገልግሎት የሚሰጥበት ስርዓት ነው። ይሄ ስርአት መንግስት ነው የሚያደራጀው። ይሄን ስርአት ቀበሌ ላይ መዋቅር የሚያደራጀው መንግስት ነው። ወረዳ ላይ መዋቅር የሚያደራጀው መንግስት ነው። ዞን ላይ መዋቅር የሚያደራጀው መንግስት ነው። ይሄ ለህብረተሰቡ የሚደርሰውን አገልግሎት ፍትሃዊ ሊያደርግልኝ ይችላል ብሎ በህጋዊ ምርጫ ወደ ስልጣን የመጣ መንግስት ለሰርቪስ የሚዘረጋው ስትራክቸር እንጂ የሳንበዲ መብት አይደለም። ኮንሶ በኢትዮጵያ ውስጥ ካሉ ሰማኒያዎች ውስጥ ከሚቆጠሩ ብሔረሰቦች ህገ መንግስታዊ መብቱን ያረጋገጠ እውቅና ያገኘ ብሔረሰብ ነው። ይሄ የመብት ጥያቄ ነው የማንነት ጥያቄ ስለሆነ የማስተዳደር መዋቅርና በየደረጃ እርከኖችን የሚዘረጋው መንግስት ነው። ይሄ ወረዳ የነበረው ወደ ዞን ከፍ ይበል መዋቅሩ የሚል ጥያቄ በጽሁፍ ሲመጣ የፌዴራል መንግስት ጉዳዩ የሚመለከታቸው ክልል መንግስቶች በደንብ ይህን ጉዳይ ጉዳዩ የሚመለከታቸው አካላት አይነው መልስ በአንድ ወረዳ ይተዳደር የነበረን ህዝብ ወደ ሌላ አራትና አምስት ወረዳ ከፍ ማድረግ ማለት የህዝብ እድገት ማለት አይደለም። የሚዘረጋው መዋቅር የሚጠይቀው ወጪ፣ የቢሮ ግንባታ፣ የሰራተኛ ቅጥር፣ በርካታ ነገሮቹ ዳይሬክት ወደ ህዝብ የሚመጣውን የልማት አቅም የሚያዳክሙ እንጂ ለእያንዳንዱ በማሳው ላይ ታግሎ ሰርቶ እድገት ለሚያገኘው የኮንሶ ህዝብ በቀጥታ የሚያመጣው ጥቅም ስለሌለ የጀመርነውን የእድገት መንገድ ላይ ያለውን ኢኮኖሚ የሚጎዳ ስለሆነ ስትራክቸር እየበታተኑ እየጨመሩ መሄድ ይሄን ጉዳት የሚያመጣ ስለሆነ መንግስት ያለውን አቅም ወደ ልማት ነው የሚያውለው። አርሶ አደሩ መንገድ ይፈልጋል፣ ጤና ኬላ ይፈልጋል፣ ጤና ጣቢያ ይፈልጋል፣ ትምህርት ቤቶች እንዲጨመሩለት ይፈልጋል። ይህን አሁን ባለው ሁኔታ ማካሄድ እንጂ አንድ የነበረን ወረዳ ወደ ስድስት ወረዳ ከፋፍለው መዋቅር ስንገነባ መክረም የልማት አቅም ይጎዳል የሚል መልስ መንግስት በግልጽ ከሰጠ በኋላ አሁን በዚህ ሬዲዮ ላይ ልክ በየሳምንቱና በየአስር ቀኑ እየተነሳ መግለጫ የሚሰጠው ግለሰብ እንደሚለው በግድየለሽነት መንግስት እያየ ያለው ጉዳይ አይደለም። ይህን ጥያቄ ተከትለው በርካታ የኮምሶ አርሶ አደሮች እና የመንግስት ሰራተኞች ጥያቄያችንን ስንጠይቅ ከጎናችን አልቆሙም ብለው ከሶስት ነጥብ አምስት ሚሊዮን ብር በላይ በግዴታ በህዝቡ ላይ መዋጮ ጥለው አርሶ አደሩን ቤት ለቤት እየዞሩ ለአንተ የዞን መዋቅር እያመጣንልህ ነው ብለው መዋጮ ጥለው ህዝቡ ገንዘብ ሰብስበው ያንን ገንዘብ በየቦታው እየዞሩ ይህን እየጨረስኩልኝ ነው ብለው ጥቅም እያገኙ ያሉ ቡድኖች ከዚህ አልፈው መንገዶችን ለመዝጋት ትምህርት ቤቶችን ለመዝጋት ግለሰቦችን ባህላዊ በሆነ መንገድ እየወሰኑ ማግለል፣ መቅጣት፣ ማስለቀስ ወደዚህ አይነት እርምጃ የገቡት እነሱ ናቸው። እነዚህ ደግሞ ሥርዓት መያ ስላለባቸው ወንጀል የተፈጸመባቸው ተገደው መዋጫው የከፈሉ ተገደው እስከ ስድስት ሺህ እስከ አስር ሺህ ብር ባህላዊ በሆነ መንገድ ቀጥተናል ብለው የቀጧቸው ሰዎች ለፖሊስ ባቀረቡት ማመልከቻ ተከሰው ተመስክሮባቸው እየተጠየቁ ያሉ ግለሰቦች አሉ። እንጂ ዞን መጠየቅ ቢያሳስር ኖሮ እነዚህ አስራ ሁለቶቹ እኮ እስከ ፌዴራል መንግስት ድረስ ያሉ ቢሮዎች ላይ ሁሉ ወይም ጥያቄ ይዘው ገብተዋል። የህዝብ ተወካይ ነን ብለው አመስግነው መንግስት በክብር ጥያቄውን ወስዶ መልሱን እስከ ወረዳው ድረሱ መጥቶ አገር ሽማግሌዎችን ሰብስቦ ጥያቄው ጥሩ ነው ሰምተናል፣ አሁን ግን ህዝባችን ይዘን ወደ ልማት የሚግባ የሚል መልስ መንግስት ከሰጠን በኋላ ጥያቄውን የማይደግፍ ሰው ነው እያሉ መንግስት ያለው ልክ ነው፣ ወደ ስራችን እንግባ ያለውን ሰው ሀራስ እያደረጉ እያሸማቀቁ በየቦታው ተጽዕኖ እየፈጠሩ የሚንቀሳቀሱ አካላት ናቸው። እነዚህ ኮንሶ ሰላም አይደለም መንግስት እንዲወረረ እንደዚህ ብለው የሚናገሩት እና በዚህ መንገድ የተለየ ነገር አሁን ከህብረተሰቡ ፍላጎት ውጭ በሆነ መንገድ መንግስት እያደረገ ያለው ነገር በአካባቢው የለም። በሁለት ሺህ አስራ አምስት ላይ በማህበራዊ ሚዲያ ላይ የተለቀቀ አንድ ቪዲዮ ተመልክተናልና በርካታ ህዝብ በአንድ ላይ ለተቃውሞ መንገድ ላይ የወጣበት ይህን ያህል ህዝብ ለተቃውሞ ከወጣ በኮንሶ አካባቢ ያለውን ቅሬታ የጥቂት ሰዎች ፍላጎት ነው ማለት ይቻላል? በጣም የሚገርመው ይህን ቪዲዮ አይቼ ነበር። ይሄ ቪዲዮ ሰዎች እንግዲህ አስቢ፣ አሁን ያው እውነታ ማስረዳት ስላለብኝ ነው እያስረዳ ያለው በኮንሶ ውስጥ ከዛሬዋ ቀን ድረስ ወደ ኋላ ሄደሽ አስር አመትም ብትቆጥሪ ወደኋላ ሄደሽ አስራ አምስት አመት ብትቆጥሪም አንድም ቀን ቁጥሩ አስር የሚሆን ሰው እንኳን አንድ አጀንዳ ይዘው ለተቃውሞ የወጣበት የለም። ይሄን ፖስት የሚያደርጉት እንትን እዛ ላይ አይቻለሁ። ይሄ ኮንሶ አካባቢ ያሉ ታሪካዊ የእርከን ቅርሶች ምናምኖች በዩኔስኮ የተመዘገቡ ጊዜ ይሄንን የደስታ መግለጫ ለመስጠት የወጣውን ሰው ነው አሁን ፖስት አድርገው በዚህ ጊዜ ለተቃውሞ የወጣ ህዝብ ነው ብሎ የለቀፉትን አይቻለሁ። ኮምፕሊት ለሮንግ ነው። በማንኛውም አይነት መንገድ ቢጣራ በሆነ ኢሹ ምክንያት ኮንሶ ላይ ለተቃውሞ ሰው የወጣበትን ታሪክ የሚያሳይ ነገር በእኛ ክልል ውስጥ የለም። የድጋፍ ሰልፎችም ነው በዚህ ጊዜ የተደረገ። ግን አሁን የተደረገ ሰልፍ ነው ብሎ የለቀፉትም አይቻለሁ። የለም፣ ውሸት ነው፣ የሌለ ነው። በዚሁ በእናንተ ክልል ውስጥ ከሁለት ሳምንት በፊት የሲዳማ አርነት ንቅናቄ ወይም ሲአን የተባለ ፓርቲ አባላቶቹ እንደታሰሩ፣ የፖለቲካ እንቅስቃሴ ማድረግም እንዳልቻሉ ገልጸውልን ነበር። በእርግጥ በሲአን በኩል እንደዛ ብዙ የሰማሁት ነገር የለም ግን በጣም ትክክለኛ ሊሆን የሚችለው ነገር ሰው የሚጠየቀው ቅድም እንዳልኩት በግል ኃላፊነት ነው። አንድ ሰው የሆነ ፓርቲ አባል ሊሆን ይችላል፣ የሆነ እምነት የሚከተል ሊሆን ይችላል፣ የሆነ ባህላዊ አሰራር ስር ያለ ሰው ሊሆን ይችላል። ሰው በግሉ ግን በወንጀል በሚጠረጠርበት ጊዜ በአገሪቱ ውስጥ ህግ ለማስፈጸም ስልጣን የተሰጣቸው አካላት ፍርድ ቤት፣ ፖሊስ፣ አቃቤ ህግ እነዚህ የህግ አካላት አንድን በወንጀል የተጠረጠረን ሰው ጉዳይ የመከታተል በተጠረጠረበት ወንጀል ደግሞ በቂ ማብራሪያ አስቀምጦ በህግ ለመጠየቅ የሚያስችል በቂ ነገር በእጃቸው ሲኖር የሆነን አካል ፖሊስ ጠርጥሮ ይይዛል። ሰውየው ከተያዘ በኋላ በፖለቲካ ረገድ ስታዩ የሲያን አባል ሊሆን ይችላል፣ የየትኛውም ፓርቲ አባል ሊሆን ይችላል፣ የየትኛውም ሃይማኖት ተከታይ ሊሆን ይችላል። ለዚህ ነው ቅድም ሰው የወንጀል ኃላፊነት የሚወስደው በግሎት ነው። ከዚህ ውጭ ግን ሰው የሲያን አባል በመሆኑ ምክንያት የታሰረ ሰው እኔ ማቀው የለም። በአጠቃላይ በጥያቄ ባነሳኋቸው ቦታዎች ጥያቄ የሚያነሱ ሰዎች ያለ አግባብ እንደሚታሰሩ፣ የመብት ጥሰት እንደሚፈጸም፣ ሲታሰሩ እንደሚደበደቡ፣ ሰዎች ሀሳባቸውን በነጻነት መግለጽ እንዳልቻሉ፣ በፖለቲካ ልዩነታቸው ማራመድ እንደማይችሉ ነው የሚናገሩት። ለምሳሌ አሁን ቅርብ ጊዜ ስለተያዘው ገዛኸኝ ወልደዳዊት የሚባለው ኮንሶ አካባቢ የተያዘው ሰው የመንግስት መዋቅር ውስጥ ረዥም ጊዜ የሰራ ሰው ነው። የሀገር መከላከያ ሰራዊት አባል ሆኖ የአገልግሎት ጊዜውን ጨርሶ የመጣ በማረጉ መቶ አለቃ ነው። ቪኦኤ ላይ እኛ የሰማ ነው የኮንሶ የአገር ሽማግሌ ምናምን የሚል ነው የሰማሁት። እና ይሄ ሰው ከመከላከያ ሰራዊት የአገልግሎት ጊዜውን ጨርሶ እየተመለሰ በኮንሶ ሕዝብ የአኗኗር ስርአት መሰረት ዘጠኝ የሚታወቁ የኮንሶ ብሄረሰብ ጎሳና የጎሳ መሪዎች አሉ ከእነዚህ ውስጥ የአንዱ ጎሳ አባል ነው። የኮንሶ ንጉስ አንዳንዴ የኮንሶ ንጉስ አድርጎ መራሱን ለማቅረብ ይሞክራል። ያው በዚህ መንገድ በግሉ ብዙ ነገሮችን እያደረገ የቆየ ሰው ስለሆነ ይሄ ሰው በዚህ የዞን ጥያቄ ምክንያት እሱ ባህላዊ ስርዓት ነው ብሎ እንኳን ከሚፈቅደው ውጭ በወጣ መንገድ በርካታ ህገወጥ ስብሰባዎችን መርቷል። በርካታ ህገወጥ እንቅስቃሴዎችን አድርጓል። ይሄን ለተከታታይ አራት፣ አምስት፣ ስድስት ወራት ሲያካሂድ በተለየ ደረጃው በሚገኙ የመንግስት አካላትን ጭምር ይሄ ጥሩ አይደለም፣ ጥያቄው በተነሳበት መንገድ መንግስት መልስ ከሰጠ በኋላ ህዝብና መንግስት ወደ ልማት ስራ እንዳይገቡ እንቅፋት በሚያደርጉ ነገሮች መሳተፍ የለብህም ተብሎ ተነግሮታል። ይሄንን ነገር አልቀበል ብሎ ወደ ህገወጥ እርምጃዎች ሰዎች እንዲገቡ መስራት ሲጀምር በቂ ማስረጃ ሰብስበን ማስረጃችን አደራጅተን ይህን መሰረት አድርገን ወደ ፍርድ ቤት ሂደን የፍርድ ቤት የመያዝ ትእዛዝ አውጥተን አርብ እለት ወደ ዘጠኝ ሰዓት አካባቢ ቤቱ ወደ መያዝ ነው። ነክስት ደይ ቅዳሜ ነው፣ ከዛ እሁድ ነው። ሰኞ እለት የሚደክል ይህንም ሰውዬ ወደ ፍርድ ቤት እያቀረቡ ነው። ምክንያቱም አርባ ስምንት ሰዓት ያህል በፖሊስ ች አንድ ሰው ሊቆይ ይችላል ይላል። ሁለቱ ቀናት የስራ ቀን ስላልነበሩ ይህን ሰው ለፍርድ ቤት አቅርበነዋል። በፍርድ ቤት መንገድ ምንም ነገር ሳይነካ ምንም ነገር ሳይደፈር አንድ ነገር ሳይሆን ወደ ፍርድ ቤት ቀርቦ ሀሳብ ሰጥቶ ምርመራ ጊዜ ቀጠሮ ተጠይቆ ነው። አሁን ፖሊስ እንደዚህ አይነት ቤቱ ሄደው የፍርድ ቤት ትእዛዝ አውጥቶ ይዞ የሚሄደውን ሰው የሚደበድብበት አንድም ምክንያት የለውም። እዚህ አይነት መንገድ አይደለም። በዚህ ክልል ተጠርጥሮ ሰው የሚያዘው በአገሪቱ ነው የሚያዘው። የሚደበደብበት ምክንያት የለውም። የሀሳብ ነፃነት እንዳይኖረው ለማድረግ አይደለም ፖሊስ ሰውን የሚከሰው። ፎርዳት ማተር በዚህ መንገድ ከሰም ሰውን ሊያስቀጣ አይችልም። ፖሊስ ሰውን ከሰው በቂ ሊያስጠይቅ የሚችለው ወንጀል የፈጸመ እንደሆነ እንጂ ሀሳቡን ስላራመደ ብሎ ሰውን ከሶ የሚደም- እንደዚህ አይነት ክስ የሚያዳምጥ ፍርድ ቤትም የለም በዚህ ሀገር። ስለዚህ ሰዎች በወንጀል ውስጥ ገብተው የተጠረጠሩበት ወንጀል የሚያስጠይቃቸው መሆኑ ሲያውቁ ወይ ሃይማኖት ወይ ባህል ወይ ፖለቲካ ያመጡ እና የሆነን ቡድን ወክለው እያሉ የታሰሩ አድርጎ ለማቅረብ የሚደረግ ሙከራ ካልሆነ በስተቀር ፖሊስ ሰዎችን ስላሰቡ፣ ስለተናገሩ የፖለቲካ አቋም ስለያዙ የሚያስርበት በዚህ አይነት መንገድ ማስረው የሚያስጠይቅበት ሁኔታ የለም። ጠቅላይ ሚኒስትር ኃይለማርያም ደሳሌ ለፓርላማ ባቀረቡት ሪፖርት በአጠቃላይ ለተፈጠሩት ነገሮች ጣታችንን ወደ ሌላ ሰው አንቀስርም፣ ችግሩ ያለው እኛ ጋር ነው፣ ችግሩ የኪራይ ሰብሳቢነት ችግር ነው፣ ችግሩ የመልካም አስተዳደር ችግር ነው ብለዋል እና ደቡብ ክልልም አንዱ የኢትዮጵያ አካል ነው። የፓርላማውም አካል ነው። አሁን እርስዎ እየነገሩኝ ያለው ደግሞ ደቡብ ክልል ምንም ችግር የለም፣ ሁሉም ሰላም ነው እያሉ ነው። እና ይህን አይቀበሉትም ማለት ነው? የትኛውን እርሳቸው ውስጣችን ችግር አለ ያሉትን እርስዎ እኛ ጋር ችግር የለም እያሉ ነው። በጣም ይሄ ክሊር አይደለም ግን አጠቃላይ መንግስት በልማት ላይ በሀገር ግንባታ ላይ መንግስት የሚሰራቸው ስራዎች አሉ። ሁሉም በመንግስት ስር የተቋቋሙ ተቋማት አገልግሎት የሚሰጡ ነ አገልግሎት በሚሰጡበት ጊዜ በአገልግሎት ተቀባዩ ህዝብና በአገልግሎት ሰጪው የመንግስት ተቋማት መካከል አገልግሎቶች ሁሉ የተቀመጠላቸው ስታንዳርድ፣ ጥራት፣ የሚፈጀው ጊዜ ከልማት አንፃር ከፍታ አንጻር እነዚህ ስራዎች ላይ የሚታዩ ጉድለቶችን እኛ ሁል ጊዜ የመልካም አስተዳደር ጉድለት ናቸው ብለን ነው የምንወስደው። ይሄ የመልካም አስተዳደር ጉድለት ደግሞ በመንግስት ተቋማት ውስጥ እንዳሉ፣ በሌሎችም አካባቢዎች እንዳሉ፣ በእኛ ክልልም አሉ። እነዚህ የመልካም አስተዳደር ችግሮች በየደረጃ የሚፈቱበትን ስርዓት አስቀምጠው ነው መንግስት የሚሰራው። ተቋማት የራሳቸውን ጉድለት ያያሉ። ምንድን ነው ለመስጠቅዳቸው ውስጥ ያስቀመጡት አገልግሎት። ይሄ አገልግሎት በጊዜ በጥራት፣ በሚፈለገው መንገድ ይፈጸማል አይፈጸምም? ሰራተኞች በዚህ አይነት መንገድ ለህዝቡ አገልግሎቱን ይሰጥ? ይሄ ሁልጊዜም በተቋማት ውስጥ እየተፈተሸ እየተገመገመ ማስተካከያ እየተደረገ የሚቀመጥ ነው። ይሄ የመልካም አስተዳደር ጉዳዮች ላይ የሚታዩ ችግሮችን አንደኛ ቀድመን ከህዝቡ ጋር እንወያያለን። ወርደን ምንድን ነው አገልግሎት አሰጣጡ ላይ ህዝቡ የሰጣቸው ነገሮች ይዘን ደግሞ ተቋሞች በዚህ መሰረት የአገልግሎት አሰጣጡ ችግር የሚታይባቸው ግለሰቦችም ቡድኖችም በዚያ ዘርፍ ውስጥ የሚንቀሳቀሱ አካላትም የራሳቸውን ስራ የሚፈትሹበት ሁኔታ አለ። በዚህ መንገድ መንግስት የመልካም አስተዳደር ጉድለት አለ የሚለው የሆነን አካባቢ የለየ ሳይሆን ሁሉም ጋ አለ። የትኛውም ሰክተር ላይ የሚታይ ነው። በዚህ መንገድ ነው ስ አቶ ያሬድ ኃይለማርያም በቤልጅየም ብራስልስ ነዋሪ ናቸው። ከኢትዮጵያ ከመውጣታቸው በፊት ለስምንት ዓመታት ያህል በኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ እንደ ዋና መርማሪ ሆነው በመላው ኢትዮጵያ የተፈጸሙ የሰብአዊ መብት ጥሰቶችን እየተመለከቱ ይሰሩ ነበር። እያጣሩ ሪፖርት ከሚያቀርቡባቸው አካባቢዎች አንዱም በደቡብ ኦሞ ዞን ይፈጸማሉ የተባሉ የመብት ጥሰቶች ናቸው። አቶ ያሬድ አሁንም በሕግ ሙያ ከሰብአዊ መብት ጉዳይ ጋር በተያያዘ ይሰራሉ። መቀመጫውን ጄኔቫ ያደረገ አሶሴሽን ፎር ሂውማን ራይትስ ኢን ኢትዮጵያ የተባለ ድርጅትን በዳይሬክተርነት ይመራሉ። ሰሞኑን በደቡብ ኦሞ ዞን ስር ካሉ የብሔረሰብ አባላት ውስጥ በአንደኛው ላይ ተፈጽመዋል ስለተባለው የመብት ጥሰት ጠይቀናቸው ነበር። በዚህ አካባቢ የቆየ ችግር እንዳለ ይናገራሉ። ለረጅም ጊዜ የቆየ ችግር የነበረው እኔም ቦታው ድረስ የሄድኩበት አጋጣሚ ያለ፣ በግጦሽ መሬት እና ደግሞም እዛ አካባቢ አንዳንዱ ቦታ ላይ ደግሞ በዚህ በዲማ መስመር ወደ ውስጥ ገባ ብሎ ወርቅ የማውጣት ስራ ላይ ማዕድን የማውጣት ስራ ላይ ተሰ ማሩ ድርጅቶች ስለነበሩ በእነዚህ ድርጅቶች እና አካባቢው ላይ ባሉ እነዚህ በሱርማ እና በዲዚ ማህበረሰቦች ላይ ትልቅ የሚፈጠር ችግር ነበር። ከቀያቸው የማፈናቀል የሚኖሩበትን አካባቢ ለእርሻ ቦታ አሳልፎ መስጠት። እነዚህ ሰዎች ደግሞ ለፍትህ ስርዓቱም ሩቅ ናቸው። የህግ አገልግሎት አያገኙም። ፍርድ ቤት ሄደው ጉዳያቸውን ለማስፈጸም አቅሙንም መንገዱንም በተደራጀ መንገድ መብታቸውንም የሚያስጠብቅላቸው ምንም አካል ስለሌለ ብዙ ጊዜ ወደ ግጭት ነበር የሚገባው እና አሁንም በዚህ በተከሰተው አሁን በምናየው ፎቶ ዙሪያ የሚነስ የተነሱት ነገሮች በዚህ በኦሞ ቫሊ አካባቢ መሬታቸውን ለስኳር ምርት ለሸንኮራ አገዳ መትከያ ቦታ ወስደውባቸው ያንን በመቃወም ሪዚስታንስ ወይም የተቃውሞ ምልክት ያሳዩትን ሰዎች ነው። በዚህ መንገድ አስረው በሚያሰቅቅ ሁኔታ የግማሾቹ ፊታቸው ላይ እንደሚታየው ተደብድበዋል። አንገትና እጃቸው እየተጣመረ ታስሮ በቃጫ እንዲህ አይነት ስቃይ ሲደርስባቸው የሚታየው እንግዲህ እንደ በእኔ እስካሁን ባለኝ መረጃ ለምን የመንግስትን የልማት ፖሊሲ ተቃወማችሁ የሚል እንደሆነና መሬታችን ለምን ለሌሎች አካላት ተሰጠ የሚለውን ጥያቄ፣ ለምን ተፈናቀልን ለሚለው የመብት ጥያቄ የተሰጠ ምላሽ ይመስለኛል። ግን በጉዳዩ ላይ ተጨማሪ ምርመራ ማካሄድ ያስፈልጋል። እንደምታውቁት የሰብአዊ መብት ድርጅቶች ጋዜጠኞች፣ እንደልባቸው ተንቀሳክሰው ተንቀሳቅሰው ኢትዮጵያ ውስጥ የማጣራት እንዲህ አይነት ነገሮች ሲከሰቱ ምርመራ ለማካሄድ መረጃ ለመሰብሰብ የማይችሉበት ሁኔታ ነው ያለው። በብዙ መልኩ ግን በዚህ ሁሉ ገደቡም ውስጥ መረጃዎች ለማግኘት እየጣርን ነው። በዚህ አካባቢ እንዲህ ያሉ የመብት ጥሰቶች የተለመዱ እንደሆኑ የቀደሙ ሪፖርቶቻቸውንና ልምዳቸውን እያጣቀሱ የሚናገሩት አቶ ያሬድ እነዚህን የማህበረሰብ ክፍሎች እርስ በርስ የሚያጋጫቸውም ሆነ ለእንዲህ ያለ የመብት ጥሰት የሚያጋልጣቸው አካባቢው ላይ ያለው የመንግስት ፖሊሲ ድክመት እንደሆነ ይናገራሉ። የቱንም ያህል ወንጀል ቢሰሩ በዚህ ሁኔታ መያዛቸው ለተጣሰው መብታቸው ማሳያ ነው ይላሉ። የአንድ የክልሉ የፖሊስ መኪና ላይ ተጭነው የታጠቁ ሰዎች አይደሉም። እዛ ይልቅ የታጠቁትም ተደራጅተውም የሚታዩት የመንግስት ሕግ አስከባሪ ተብለው እዛ ቦታ ላይ ያሉት ሰዎች ናቸው። እና እነዚህ ሰዎች እንደው ባይታሰሩም እንኳን እኮ በዚህ በመንግስት ደረጃ የተረሱ አካባቢ ሰዎች መሆናቸውን የምታየው እንደው ተክለ ሰውነታቸው እንደ ባይታሰሩም ያለ ልብስ ያለ ምን ሰው እንዲህ አይነት ከሰው ተራ ከሚወጣበት ደረጃ ድረስ በዚህ ዘመን መሀል ኢትዮጵያን በህንጻ እያሸበረቅን ኢትዮጵያ አድጋለች የሚባለው እነዚህ ሰዎች ሁሉ ተረስተው ነው። ያም ይሁን ግን እነዚህ ሰዎች እዛ ላይ እንደምታዩ፣ እንደው ምንም አይነት ሪዚስተንስ ምንም አይነት ለህግ አንገዛም የሚል ትንቅንቅ ውስጥ እንኳን ቢገቡ በዛ ደረጃ የተያዙን ሰዎች አንገታቸውን በቃጫ ማሰር፣ እጅ እግራቸውን አቆላልፎ ማሰር በምንም መንገድ ለህግ አልገዛ ያለን ሰው እንኳን ወደ ስርዓት ለማምጣት ከሚታሰበው በላይ ነው። በፎቶግራፉ ላይ የታየው የእስረኞቹ አያያዝ ዓለም በተቀየረችበት ለሰብአዊ መብቶች ትኩረት በሰጠችበት በዚህ ዘመን እጅግ ብዙ በመቶ ዓመታት ወደኋላ ኋላ አፍሪካውያን ወንድም እህቶቻችን ያለ ፍላጎታቸው እጅና እግራቸው ታስሮ እየተሰቃዩ ወደ ሌላው ዓለም በባርነት ይሸጡበት የነበረበትን ዘመን ነው የሚያሳየው እንጂ ዓለም ተለውጦ የሰብአዊ መብት ድንጋጌዎች ከወጡ በኋላ የሰው ልጅ በእንዲህ ያለ መንገድ ተይዞ ይታያል ማለት በጣም ማሰብ ይከብዳልና ኢትዮጵያ በህገ መንግስቱም ጭምር አብዛኛዎቹ የሰብአዊ መብት ድንጋጌዎች በግልጽ ተቀምጠዋል። የአንድ ሰው ምንም አይነት እንደው የመጨረሻ ከባድ የሚባለውን ወንጀል እንኳን እንደው ሽብርተኛ ነው። እንግዲህ አሁን በዓለም አቀፍ ደረጃም ትልቅ ወንጀል ተደርጎ እየታየ ያለው ሽብርተኝነት ነው። እዛ ደረጃም ደርሷል የሚባል ሰው እንኳን ሲያዝ በህግ የተቀመጡ ለአንድ እስረኛ ለአንድ ተጠርጥሮ ለሚያዝ ሰው የተቀመጡ ሰው የሚያዝበት የህግ አግባብ አለ እና ከዛ ጋር እንደው በንጽጽርም የሚቀመጥ ምንም ነገር በጣም ይሄ ለመግለጽ ከሚያስቸግረው ውጪ ነው። በእርግጥ በሁለት መንገድ ብዙ አይገርምም። እኔ እንደ ሰብአዊ መብት መርማሪ ከዚህም የከፉ በጣም በጣም ዘግናይ ነገሮች በየእስር ቤቱ እስረኞች ላይ ይፈጸማል። በየመንገዱ ኢትዮጵያ ውስጥ ብዙ ዘግናይ ነገሮች ይፈጸማሉና ይሄ የዛ አካል ነው። ግን በጥቅሉ ኢትዮጵያ በዓለም አቀፍ ደረጃ የተጣለባትን ግዴታ በምን ያህል ርቀት ለማስከበርም ይሁን ግዴታዋን ለመጠበቅ የተቸገረችበት ደረጃ ላይ ያለች መሆኑን ነው የሚያሳይ። ኮሚሽነር ፍስሐ ጋረደውና አቶ ያሬድ ኃይለማርያም ለሰጡ ማብራሪያ በአድማጮች ስም አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። እስቲ ለስንብት አንድ ሙዚቃን ጋብዛችሁ። መቼም ቅዳሜ ያደል ፋኖ ፋኖ ፋኖ ፋኖ ፋኖ ትኩሶ ሲነጉድ የፍሪ ልምደኛ ሌፍቴ ጋዳይ ፋኖ እንደመካኛ እረተው በሎት። አሁን የዜና ማጠቃለያ ይሰማል። የአንጎላ ዋና ተቃዋሚ ፓርቲ የአንጎላ ሙሉ ነጻነት ብሔራዊ አንድነት ፓርቲ ቃል አቀባይ ፕሬዚደንት ኤድዋርዶ ዶች ሳንቶች የስልጣን ጊዜያቸው በመጪው ዓመት ሲያበቃ እንደገና ለመመረጥ አልወዳደርም በሚሉት ላይ እንደሚጠራጠር ገልጸዋል። ለ37 ዓመታት ያህል የነዳጅ ዘይት ሀብት ባላት ደቡባዊት አፍሪካ ሀገር በስልጣን ላይ የቆዩት ዶች ሳንቶች ለመወዳደር ላለመወዳደር የወሰኑበትን ምክንያት አልገለጹም። ፕሬዚዳንቱ ይህን የተናገሩት ለገዢው ፓርቲ አመራር ሲሆን በመንግስት የዜና ስርጭት ተሰምቷል። ዩናይትድ ስቴትስና ደቡብ ኮሪያ ዛሬ ዛሬ በተከታታይ የሚካሄድ አመታዊ የህብረት ወታደራዊ ልምምድ ጀምረዋል። ወታደራዊ ልምምድ ወደ ጥቃት ካመራ ምላሽ ይሰጣሉ ስትል ሰሜን ኮሪያ ዝታለች። እንዲህ አይነቱ ዛቻ በየአመቱ የሚሰማ እንደሆነ ተገልጿል። የደቡብ ኮሪያ መከላከያ ሚኒስትር በዚህ አመቱ ወታደራዊ ልምምድ ሶስት መቶ ሺህ ደቡብ ኮሪያውያንና ቢያንስ 17,000 የአሜሪካ ወታደሮች የተሳተፉበት እንደሆነ ከገለጹ በኋላ ይህን ያክል ስፋት ያለው ልምምድ ተካሂዶ አያውቅም ብለዋል። የተከበራችሁ አድማጮች ለምሽቶ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኙ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐዲሶቹ ጋር ባቀናበረችልንና በመራችው ብርሃን ኃይሉና በሌሎቹም ባልደረቦች ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም፣ በደህና እደሩ።